አምላካችን በመድኃኒታችን እና በሕይወታችን በኢየሱስ ክርስቶስ ስም እንደምንሰነበታችሁ፣ አሜን። እግዚአብሔር አምላክ ስሙ በዘላለም የተመሰገነ ይሁን። ዛሬ የምንማርበት የትምህርት ርዕስ የተሰወረው በረከት ስለሚል ነው። ተሰውሮ ስለኖረው በረከት ስለሆነ የተሰወረው በረከት ነው። ያ ተሰውሮብን የኖረው በረከት አስራ አስራት በኢትዮጵያ ህዝብና በቤተክርስቲያን ተሰውሮ ነው የሚለው። አስራት ማለት ደግሞ የአንድ ህዝብ በረከት፣ የአንዲት ቤተክርስቲያን ጸጋ ነው። ሰማያዊ ሀዝብ የምንባረክበት መንገድ እሱ ነው። ልጆች የሚባረኩ በዚያ ነው ይላል እግዚአብሔር ቃል። ዳር የሚባረከው በዚያ ነው። የአዋቂዎች እውቀት የሚባረከው በዚያ መንገድ ነው። የወጣቶች የወጣትነት ህይወት የሚባረከው በዚያ ነው። የህፃናቱ ህይወት የሚባረከው በዚያ ነው። አዝመራው የሚባረከው በዚያ ነው። ከውቱ የሚባረከው በዚያ ነው። ንግዱ የሚባረከው በዚያ ነው። በእግዚአብሔር ፈቃድ እና አገራችን ቤተክርስቲያናችንን የሚባረኩበትን ነገር አጥፈው ተሰውሮባቸው ወይም ደግሞ አገራችን ቤተክርስቲያናችን ተሰውሮባት እስካሁን ድረስ ብድብ ስው ይላል እና አስራት ስሙ ሲነሳ ከበድ ይላል፣ ከገንዘብ ጋር የተያያዘ ስለሆነ ግን ውስጠ ምስጢሩና ጥቅሙ ሊታወቅ ኖሮ ከደስታችን የተነሳ ወሰን አይኖረንም። አስራት መቼ እንደተጀመረ በእግዚአብሔር ቤት አይታወቅም። ግን ኃይማኖት ጎልቶ የታወቀው ባብርሃም ጊዜ ስለሆነ አብርሃም ለካህኑ ለመልከጼዴቅ ለኃይማኖት አባቱ ለመልከጼዴቅ አስራት ሲሰጥ ነበር። በኦሪት ዘፍጥረት መስራፍ ምዕራፍ 14 ቁጥር 20 ላይ እንመለከታለን የአብርሃም የልጅ ልጅ ያዕቆብም ከአባቱ ከአያቱ የወረሰውን ጥቅሙን በመገንዘብ ምን ይላል? በኦሪት ዘፍጥረት ምዕራፍ 28 ቁጥር 22 ጀምሮ የእስራኤል አምላክ አምላኬ ይሁን፣ በሰላም በቤቴ ብለው የምበላውን እንጀራ የምለብሰውን ልብስ ብትሰጠኝ፣ ወጥቼ በገባ ካለኝ አንድ አስረኛውን እንደ አያቴ እንደ አባቴ ለቤቴ ይሰጣሉ። ይሄ ማድረግ የሚገባኝ ቢሆንም በረከቴ ስለሆነ ይሄን አላስቀርም ይላል በወሪ ዘፍጥረት ምዕራፍ 28 ቁጥር ሀያ ሁለት ሕግ በሌለበት ዘመን እንዲህ እያለ መጥቶ መጥቶ በእስራኤል ሕዝብ መካከል ሕግ በተሰራበት ጊዜ ትልቁ ሕግ በእግዚአብሔርና በሰዎች መካከል ያለ የበረከት በር የበረከት መንገድ እንዲሆን ሙሴ ሌሎችን ሥርዓቶች ሕጎች ሲሰራ ሰራ አስራት እና ስለ አስራት ሕግ ሲሰራ ስለ አወጣጡ ማለት ስለ አሰባሰቡ ተናግሮ ነበር። በኦሪት ዘሌዋውያን ምዕራፍ 27 ቁጥር 30 እስከ 33 እንደሚናገረው በዚያው በወቅቱ በነበረው የገቢ ምንጭ ማለት ነው። ምድር ከምታፈራ ሁሉ ነው፣ ከማንኛቸውም እንስሳት ሁሉ አንድ አስረኛው የእግዚአብሔር ነው። ብሎስ እግዚአብሔር ይሄን ተናግሯል። ለኛ ለራሳችን ጥቅም ነው። ምድር ከምታፈራው ሁሉ፣ ከሰብል ከማንኛውም እንስሳት ሁሉ የዛፍሬስ ሳይቀር የሚጠቅም ከሆነ የሚለው አንድ አስረኛው ለእግዚአብሔር የተቀደሰ ነው ይላል እንዲያውም ጌታ ሰው ሆኖ በተመላለሰበት ዘመን በኢየሩሳሌም በማቴዎስ 23 ቁጥር 23 እንደሚነግረን ከከሙን እንኳን ሳይቀር ይላል ከከሙን አዝሙድ እንግዲህ ከሙን አዝሙድ በጣም ከቅመማ ቅመም አነስተኞች ናቸው ከነሱ ያነሰ ነገር የለም ከነሱ እንኳን አንድ አስረኛው ለእግዚአብሔር ቤት ይሰጥ ነበር ይላል ማቴዎስ 23 ሙሴ የሚከፈልበትን ጊዜም ወስኗል ስላሰባሰቡ ብቻ ሳይሆን የሚከፈልበት ጊዜውንም ወስኗል ጊዜው፣ በኦሪት ዘዳግም ምዕራፍ 14 ቁጥር 22 እስከ 25 ከዚያም በላይ እንደምንመለከተው በዓመት አንድ ጊዜ እንዲሰበሰብ አዟል። ለምን? ያን ጊዜ የነበረው የገቢ ምንጭ በዓመት አንድ ጊዜ የግብርና አሰራር ስለሆነ አዝመራው ተዘምሮ የሚደርሰው በዓመት አንድ ጊዜ ነው። ከብትም ያው ተወልዶ የሚያደርገው በዓመት አንድ ጊዜ ነው እና ያም ሆነ በዓመት አንድ ጊዜ ነው የሚለው በአዲስ ኪዳን ግን ቅዱስ ጳውሎስ እንደነገረን በየሳምንቱ ነው በሳምንቱ እናነባዋለን ወደፊት። በሳምንቱ በፊተኛው ቀን በሳምንቱ ውስጥ ፊተኛው ቀን ማን ነው? እሁድ ነው። የሳምንቱ ፊተኛ ቀን እሁድ ነው። ሰዎች፣ ክርስቲያኖች ሲሰበሰበው የነበረውም እሁድ ነው። ለዚህ ነው አባቶቻችን በኒቀያ ጉባኤ ሰንበት ቅዳሜ መባል ቀርቶ እሁድ እንዲባል ያደረጉት እና የመጀመሪያውን ቀን እሁድ ነው የሚለው እሁድ እሁድ ይላል። አስራት ሰብሰብ ገንዘቡ ይሰብሰብ ነው የሚለው እናነባዋለን ወደፊት። በየሳምንቱ በነበረው አሰራር ነው ያን ጊዜ ዛሬ ደግሞ በአብዛኛው የክርስቲያኖች ገቢያቸው በወር ስለሆነ የገበሬው የግብርናው እንዳለ ሆኖ፣ ነገር ግን የነጋዴውና የደመወዝተኛው በወር አንድ ጊዜ እንዲሆን በሚሰጥ ክርስቲያን ባለም አብያተ ክርስቲያናት የተወሰነ ነገር ነው እና ስለሚከፈልበት ጊዜ ስለ አሰባሰቡ ስለሚከፈልበትም ጊዜ ካየን አላማው ለምንድን ነው? አሁን እስራኤል ካላቸው ሁሉ አንድ አስረኛውን ለእግዚአብሔር ሰጡ እና አላማው ምንድነው? ይሄ የተሰበሰበው ሀብት ቀላል አይደለም፣ የመንግስት ሀብት ማለት ነው። አላማው ለነገደሌዊ አስራ ሁለት ነገዶች ነበሩ በእስራኤል ምድር። ከአስራ ሁለቱ ነገድ አንዱ ነገደሌዊ ነው። ነገደሌዊ ስራው ምንድነው የነበረው? ካህናት ሌዋውያን፣ ካህናት ናቸው። ከአስራ ሁለቱ ነገድ አንደኛው ነገድ በእስራኤል ምድር ርስት አልነበረው 11 ርስት አላቸው። በዘመኑ በነበረው አስራት አንደኛው ግን የነገደሌዊ እርስት አልነበረውም። እርስቱ የእስራኤል ሕዝብ አስራት ነው ይላል። በኦሪት ዘሁልቅ ምዕራፍ 18 ቁጥር 21 ላይ ምዕራፍ 18 ቁጥር 21 ጀምሮ ምን ይላል? ለሌዊም ልጆች ይላል፣ ለነገደሌዊ ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ መገናኛው ድንኳን በወቅቱ ዛሬ ቤተክርስቲያን ማለት ነው ስለሚያገለግሉ የእስራኤል ልጆች አስራት ርስት አድርጌ ሰጥቻለሁ ከዚህም በኋላ ኃጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ አስራ አንዱ ነገድ አይቅረቡ ወደ ቤተ መቅደስ ለአገልግሎት አይቅረቡ ሌዋውያን ግን የመገናኛውን ድንኳን አገልግሎት ይስሩ የቤተ መቅደስን አገልግሎት ማለት ነው እነርሱም ኃጢአታቸውን ይሸከማሉ የማንን ኃጢአት የአስራ አንዱን ነገድ ኃጢአት እነርሱም ኃጢአታችሁን ይሸከማሉ ለልጅ ልጃችሁ ለዘላለም ስራት ይሆናል በእስራኤልም ልጆች መካከል እርስ አይወርሱም እነማን ሌዋውያን ለእግዚአብሔር የማነሳት ቁርባን የሚያቀርቡትን የእስራኤል ልጆች አስራት ለሌዋውያን እርስ አድርጌ ሰጥቻለሁ ስለዚህ በእስራኤል ልጆች መካከል ርስ አይወርሱም አልኋቸው እርስታቸው የእስራኤል ልጆች አስራት ለነገደ ሊዩ ነገደ ሊዩ ሲባል እንግዲህ በሚሊዮን የሚቆጠር መሆኑን አንዘርኛው እያንዳንዱ ቤት ብዙ ልጅ አለ። ያን ሁሉ የሚያስተዳድር ነው አስራቱ። ዘዳግም አስራ አራት ሀያ ስምንትም እንደዚህ ይላል። ዘዳግም ኦሪት ዘዳግም ምዕራፍ አስራ አራት ሀያ ስምንት ጀምሮ ምን ይላል? በዚያ ዓመት የፍሬህን አስራት ሁሉ አምጥተህ በአገርህ ደጅ ውስጥ ታኖረዋለህ። ሌዋዊውም ካንተ ጋር ክፍልና ርፍት የለውምና በአገርህም ደጅ ያለ ሌላ መጻተኛ ደግም መበለትም መጥተው ይበላሉ ይጠግባሉ። ይሄውም አምላክ እግዚአብሔር በምታደርገው በእጅ ስራ ሁሉ የዋርክህ ዘንድ ነው ይላል። አሁን ለሌዋውያን ብቻ ሆኖ አላየነው። መሰረቱ ለሌዋውያን ነው፣ እስራኤል ውስጥ ርስት ለሌላቸው ግን፣ ሌዋውያኑ ጠግበው፣ የቤተ መቅደሱ አገልግሎት ሁሉ ተሸፍኖ በእስራኤል አስራት እንደገና ችግረኞችም እንዲረዱ ማለት መጻተኞች ማለት ልክ እንደኛ ከኢትዮጵያ ከሌሎችም አገሮች ተሰደው ለሚመጡ ስደተኞች፣ እስራኤል ተሰደው ለሚሄዱ ስደተኞች፣ እናት አባት ለሌላቸው ልጆች፣ ባል ለሌላት፣ ጧሪ ደጋፊ ለሌላት እናት ሴት፣ ለአሮጊቶች፣ ለሽማግሌዎች፣ ባጠቃላይ እርዳታ ለሚፈልጉ ችግረኞችም እንዲሆን ያ ተሰብስ ተመልከቱ። ይህ ከሆነ እንግዲህ የቱን ያህል የእግዚአብሔር ቤት በሰዎች ዘንድ እንደሚወደድ። ምዕራባውያን ብዙውን ጊዜ በችግር ያለ አገርን ያለ ሕዝብን በስብከት ብቻ አይደለም የሚያገኙት በእርዳታ ነው። መኪና ይረዳሉ፣ ምግብ ይረዳሉ፣ ልብስ ይረዳሉ፣ ስኮላርሺፕ ይሰጣሉ፣ የማያደርጉት ነገር የለም። በዚያ ምክንያት ሲወድም፣ ሳይወድም እየፈቀደም፣ ሳይፈቅድም ጥቅሙን በማለት ብቻ ብዙ ብዙ ያገኛል የነሱ እንዲሆን ያ ታዲያ ዝም ብሎ አይደለም። በአስራት መልክ በተሰበሰበ ገንዘብ ነው እና በአጭሩ በዓለም ላይ ያለች ቤተ ክርስቲያን ዛሬ የነዚህ ምሳሌ ናት። የሌዋውያን ምሳሌ ናት። የሌዋውያን ምሳሌ ናት። በብሉይ ኪዳን ክህነት በአንድ ነገድ ብቻ ነው የነበረው። በዘር ነው። ዘር ተቆጥሮ ነው። ሌዊ እገሌን ወለደ እገሌ እገሌን ይወላል እገሌ ይወላል ዘር ተቆጥሮ የሌዋውያን ዘር የሆነ ብቻ ዲያቆናት ካህናት መሆን ይችላል የሌዋውያን ዘርነት የሌላቸው መሆን አይች ከክርስቶስ ደም በኋላ ግን ክርስቶስ የቤተ ክህነቱን የቤተ መንግስቱን ወክሎ ክርስቶስን ያመኑ ሁሉ ሌዋውያን እንዲባሉ ማለት ክርስቶስን ካመኑ ሁሉ መንፈስ ቅዱስ ሌዋውያንን ካህናትን መጥራት እንደሚችል ክርስቶስን ካመኑ ህዝብ መካከል ዳዊታውያንን ሶሎሞናውያንን መምረጥ እንድንችል ምክንያቱም ክርስቶስ ሁለቱንም ወክሎ ነው ሰው የሆነ የተገለጠ። በዚያ መሰረት አሁን በአዲስ ኪዳን የዘር መሆኑ ቀርቶ ክህነት በክርስቶስ ሁላቸውም የእግዚአብሔር ልጆች ከሆኑት መካከል ሌዋውያንን ወይም ካህናትን፣ ጳጳሳትን፣ ዲያቆናትን ቀሳውስትን እንዲመርጥ ፈቃድ ሆነ። በዚህ መልክ የምትመሰረት ቤተክርስቲያን ደግሞ ይህ የብሉይ ኪዳኑ አስራት ምሳሌ ሆኖላት አሁን የቤተ ክርስቲያኗ መሰረት በአስራት በገንዘብ እንዲሆን ነው። አዲስ ኪዳን ልዩነቱ በብሉይ ኪዳን የነበረው ለሌዋውያን የሚሰጠው አስራት በግድ ቢወዱም ባይወዱም ሰዎች መገበር አለባቸው፣ መስጠት አለባቸው። በአዲስ ኪዳን ግን የሚለው የእግዚአብሔር ቃል በአዲስ ኪዳን በግድ የሚባል ነገር የለም። ብሉይ ኪዳን ማለት ከአባቶቻችን ጋር የቆየ በእግዚአብሔርና በአባቶቻችን መካከል የነበረ ውል ማለት ነው። በእግዚአብሔርና በድሮ አባቶቻችን፣ በብሉይ ኪዳን በነበሩ አባቶቻችን መካከል የነበረ ውል ማለት ነው ብሉይ ኪዳን። አዲስ ኪዳን ደግሞ ከዚያ በኋላ በክርስቶስ ምክንያት በሰው ልጆችና በእግዚአብሔር መካከል ያለ አዲስ ውል ማለት ነው። በብሉይ ኪዳን የነበረ ውል ሕጌን ብትጠብቁ ትጠበቃላችሁ፣ ባትጠብቁ ትጠፋላችሁ ነው። ይሄ ውሳኔ ነው። በአዲስ ኪዳን ግን ምትወዱኝ ከሆነ የፍቅር ውል ይባላል። በአዲስ ኪዳን በአዲስ ኪዳን የፍቅር ውል ነው። ለምሳሌ በብሉ ኪዳን ካህናትን ሲያዝ እሺ ቢሉ እንደሚባረኩ እንቢ ቢሉ ደግሞ እንደሚቀጡ፣ በአዲስ ኪዳን ግን ምንድነው ያለ ጌታ ሐዋርያቱን የአዲስ ኪዳን ካህናትን ወክሎ ከጴጥሮስ ጋር ሲነጋገር ጴጥሮስን ተወደኛለህ? ነው አወዳለው ጌታ ሲለው ምንድነው ያለው? ግልገሎችን አሰማራ፣ ሕፃናቱን ጠብቅ። እንዳጠባበቃቸው ግልገሎችን አሰማራ፣ ሕፃናቱን ተወደኛለህን አለ። ሁለተኛ አሁን አዎ ጌታዬ እወድሀለሁ ዮሐንስ አይ አንድ የምንመለከው ከቁጥር አስራ አምስት ጀምሮ እናገኘዋለን። አዎ እወድሀለሁ ጠቦቶቼን አደራ። በተለይ ጠቦቶች በጣም አስቸጋሪዎች ናቸው፣ ወጣቶች ማለት ነው። ለሶስተኛ ጊዜ ተወደኛለህን ሲለው ቅዱስ ጴጥሮስ አምላክነቱን በመመስከር ነው እንደምወድ የልቤን ታውቃለህ። ለምን ሶስተኛ ጊዜ ጠየከኝ አለው። አዎ ተወደኛለህ እወድሀለሁ አዎ። ምትወደኝ ከሆነ በጎችን አደራ ነው። ምትወዱኝ ከሆነ ነው ምትወዱኝ ከሆነ ትዛዝን ጠብቁ። ምትወዱኝ ከሆነ አስራቱን አውጡ። ምትወዱኝ ከሆነ ዘምሩ። ምትወዱኝ ከሆነ በኮሚቴ አገልግሉ። ምትወዱኝ ከሆነ የምትችሉትን ሁሉ አድርጉ። ደግሞ ማትወዱ ከሆነ ሰው የፍቅር ውል ነው፣ የህግ ውል አይደለም በአዲስ ኪዳን። ስለዚህ በዚህ የተመሰረተ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 እስከ 4 ላይ የብሉይ ኪዳኑን አስራት በተሻለ አነጋገር እንዲ ይለናል። ለቅዱሳንም ይላል ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደደነገግሁት ይላል፣ እናንተ ደግሞ እንዲሁ አድርጉ ይላል። ለቅዱሳንም ገንዘብን ስለማዋጣት አሁን እዚህ ላይ ካህናቱንም ቅዱሳን ይላቸዋል። እንደገና ቅድም ዘዳግም አስራ አራት ላይ ያየነውን መጻተኛ፣ ስደተኛ ማለት ነው መጻተኛ፣ መጤ ማለት ነው መጻተኛ ድሃደግ መበለት፣ ድሃ ይል የነበረውን ቀይሮ በአዲስ ኪዳን ቅዱሳን ይላቸዋል። ምክንያቱም የጌታ ወንድሞች ስለተባሉ ድሆች ቅዱሳን ይላቸዋል። ማቴዎስ ሀያ አምስት ላይ እንደምናነበው በፍርድ ቀን የታዘዙትን ደጎች ልጆችን በቀኙ ካቆመ በኋላ እናንተ ተርቤ አብልታችሁኛል፣ በአስራት መልክ በተዋጣው ገንዘብ በሌላው መልክ በሰጣችሁ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አለብሳችሁኛል፣ ባጭሩ ተቸግሬ ረደሳችሁኛል እና ይሄው ወደ ተስፋ ወደ አደረጋችሁት ዓለም የአባቴ ቡሩካን የሰው ልጆች አእምሮ ሊያስበው ወደ ማይችል ዓለም ሂዱ ግቡ፣ ሲል እንደው የምትወደድ ነው እንጂ አንተ መቼ ተርበህ በመጠተህ መቼ ተቸግረህ ተቸግረህ አይተንህ እንደው የምትወደድ ነው እንጂ ይሉታል። ያልጊዜ ጌታ ምንድን ነው ያለ? ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ አደረጋችሁት ማለት ነው። ከታናናሾች ወንድሞቼ ማለት ከድሆች መካከል ላንዱ ያደረጋቸው፣ ተባለ እግዚአብሔር ወልድ ኢየሱስ ክርስቶስ ወምለሶችን አግኝተው ያጡትን ኑሯቸው እንደገና ለማኝ የሆኑትን የተናቁትን ድሆች ወንድሞች ይላቸው ቅዱስ ጳውሎስ የጌታን ወንድሞች ቅዱሳን ብሎ ይጠራቸው። በእኛ ሀገር ግን የተለመደው ቋንቋ ለቅዱሳን ገንዘብ አዋጡ ከተባለ ምን ማለት ነው? በደብረ ሊባኖስ፣ በዝቋላ፣ በዋልድባ የተሰወሩ ቅዱሳን ስላሉ ገንዘብ ላኩ። ስለዚህ ሌላው የፈለግኩት ምንድን ነው? ለቅዱሳንም ገንዘብን ስለማዋጣት ሲባል ለድሆች ማለት ወንጌል ለሚያገለግሉ በጉልበታቸው እያገለግሉ የሚበሉት ላጡ እውነተኞች ክርስቲያኖች ማለት ነው። ለቅዱሳንም ገንዘብን ስለማዋጣት ለገላትያ ቢያተ ክርስቲያናት እንደ እንደደነገግሁት እናንተ ደግሞ እንዲሁ አድርጎ እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያቀረን በቤቱ ያስቀምጥ ይላል እኔ ስመጣ ሙሽራ መጣ በርበሬ ቀንጦሱ እንዳይሆን ነው ነገሩ እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን መቻኮል እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን ማለት እሁድ እሁድ እንደ ቀናው መጠን ማለት እንደ አቅሙ ብዙ ደሞ ያለው ብዙ መጠነኛ ያለው መጠነኛ ትንሽ ያለው ትንሽ የሌለው በጉልበቱ በእውቀቱ ያም ካልሆነ በጠቦቱ በሐሳቡ በመልካም በቀና ምክሩ ስመጣም፣ ማናቸውም ቢሆኑ የታመኑ የሚመስሏችሁ ሰዎች ቸርነታችሁን ወደ ኢየሩሳሌም ያደርሱ ዘንድ ደብዳቤ ሰጥቼ እልካቸዋለሁ። ገንዘቡን ይዘው ወደ ኢየሩሳሌም ወደ ቤተ መቅደሱ ወደ ድሆች ይሄዳሉ። እኔ ደግሞ ሊሄድ የሚገባኝ ቢሆን እንኳ ከእኔ ጋር አብረው ይሄዳሉ እያለ በቤተ ክርስቲያን ስለ ገንዘብ አሰባሰብ ይጠቁማል። ሌላው ሁለተኛ ቆሮንቶስ በዚሁ በዚሁ ሀገር ነው የመጀመሪያው የመጀመሪያው መልዕክቱ ነው። አሁን ደግሞ ሁለተኛ ሲጽፍላቸው ነው። ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር ስድስት ጀምሮ ምዕራፍ ዘጠኝ ቁጥር ስድስት እስከ አስራ ሁለት ምን ይላል? ይህን ምላለው ቅድም ስለ ገንዘብ አሰባሰብ ነው አጠቃላይ እየተናገረ በጥቂት የሚዘራ በጥቂት ደግሞ ያጭዳል። ስትሰበስቡ ግን ነው እናስታውስ እንደሆን ቅድም እያንዳንዱ እንደ ቀናው መጠን እንዳቅሙ ነ አቅም እያለሁ ብዙ እያለሁ ትንሽ ቢሰጥ በረከቱ ትንሽ። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል። ብሰጥ የበለጠ እባረክበታለሁ ብሎ የሚሰጥ እሱ በረከትን ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና፣ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። በግድ በሐዘንም አይሁን ቅር እያላችሁም አይሆን በደስታ በደስታ ቃሉ ማስቀደሙ የተጻፈው በተነ ለመስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደ ተጻፈ፣ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን ለመበላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረከትላችሁማል። ይሰጣችኋል፣ ያበረክትላችሁማል። ለምንድን ነው የምትሰጡት? ለዘሪ ዘርን። ለዘሪ ማለት ዘሬዎች ካህናት ናቸው። ሐዋርያት ናቸው ዘሩ የእግዚአብሔር ቃል እንደገና ደግሞ ሌላው ዘሩ የምእመናን ገንዘብ ሆኖ ያ ካህናቱንም ይይዛል ድሆችንም ይይዛል ቤተ ክርስቲያን የድሆችም ያላቸውም ሰዎች እናት ትሆናለች ትወደዳለች ትከበራለች። እና በዚህ መሰረት የተመሰረተች ቤተ ክርስቲያን ሳይታሰብ የሮምን ሀያላን ጣዖትን የሚያመልኩትን እሱን አልፋ በዓለም ትታወቃለች ሳይባል በዚህ ምክንያት እግዚአብሔር ባርኳቸው ኃይሉን ሰጥቷቸው ሮማውያንን ሀያላን እንደ ዛሬው አሜሪካ አሳመኑ። በዓለም ላይ የነበረውን ጣዖቱ ሁሉ አንኮታኮቱ። የክርስትናን ሃይማኖት የእግዚአብሔርን መኖር በዓለም ላይ እንዲበራ አደረጉ። ታላቋ በዓለም ላይ ያለች አዲስቷ እስራኤል አዲስቷ እስራኤል ማለት ዛሬ አዲስቷ ቤተ ክርስቲያን ትክክለኛዋ እስራኤል ተብላ የምትጠራው ዛሬ በመጽሐፍ ቅዱስ ውስጥ ቤተ ክርስቲያን ነው። በዓለም ላይ ያለች ቤተ ክርስቲያን እንተ ላይ ለኩሉ ጉባኤ ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት። በክርስቶስ ደም በሐዋርያት ትምህርት በተመሰረተችው በዓለም ላይ ባለችው በአንዲቷ ቤተ ክርስቲያን እናምናለን። በዓለም ላይ ያለችው አንዲቷ ቤተ ክርስቲያን የምትንቀሳቀሰው በምእመናን አስራት ሆኖም ይህ ምስጢር ሳይገባቸው አስራትን መስጠት ወለድ እንደሆነ ሳያውቁ ትርፍ እንደሆነ ሳያውቁ በረከትም እንደሆነ ሳያውቁ ለእግዚአብሔር መታዘዝም እንደሆነ ሳያውቁ እንዲሁ እየሳሱ እግዚአብሔርን የሰረቁ ሕዝብ ነበሩ። አልተባረኩም። ዛሬም አሉ፣ አልተባረኩም። ደግሞ የሰጡ ነበሩ፣ ተባረኩ። ዛሬም አሉ፣ እየተባረኩ ሆኖም ግን ዛሬ ካሉትና እግዚአብሔርን በመስረቅ እየተጎዱ ያሉት በዓለም ውስጥ ኢትዮጵያውያን ኦርቶዶክሶች እኛ ብቻ ነን፣ ባለም እኛ ብቻ ነን። በማንኛቸውም የክርስቲያን ሃይማኖት፣ በማንኛቸውም አብያተ ክርስቲያናት ቤተ ክርስቲያን ስትመሰረት በአስራት ነው የምትመሰረት። የምእመናኑ አስራት ታይቶ ነው፣ አቅም ታውቆ በአስራት ቤተ ክርስቲያን የምትመሰረት እና በዚህ መልክ እየተጓዘች በዓለም ላይ ያለች ቤተ ክርስቲያን እዚህ ደርሳለች። የሰጡ እንደሚጠቀሙ ያልሰጡ እንደሚጎዱ የእኔ ወሬ ብቻ ሳይሆን የእግዚአብሔር ቃል ነው የሚለው ያኔ እግዚአብሔርን ቃል እናያለን። ስናይ ባለመስጠታችን መስጠታችን እንዴት እንደተጎዳን ከታሪካችን እንገነዘባለን። ድንሰጥ ደግሞ የቱን ያህል እንባረክ እንደነበረ ከተባረኩት አብያተ ክርስቲያናት አንጻር እንገነዘባለን እና ትንቢተ ሚልክያስ ምዕራፍ 3 ትንቢተ ሚልክያስ ምዕራፍ 3 ምዕራፍ 3 ቁጥር ሰባት ጀምሮ ላነበው አሁን ይህ የማነብላችሁ በዓለም ላይ ያሉ ማንኛቸውንም አብያተ ክርስቲያናት አይመለከትም፣ እኛን ብቻ። ለዚህ ነው ተሰውሮብን ስለኖረው በረከት እንድንነጋገር የሆነው። ዛሬ ከአባቶቻችሁ ዘመን ጀምሮ ይላል እግዚአብሔር። ቁጥር ሰባት ጀምሮ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላቸዋል፣ እርሷንም አልጠበቃችሁም። እባካችሁ ወደ እኔ ተመለሱ። እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት በአስራት እናንተ ይህ ህዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ እኔን ሰርቃችኋልና እና በእርግማን እርጉሞች ናችሁ። የተረገመ ሕዝብ ደግሞ ችግሩ መሪዎች ቢኖሩ የሚያስለቅሱ ስልጣናቸው የተረገመ፣ አዋቂዎች መምህራን ቢኖሩ እውቀታቸው የተረገመ ያስተማራቸውን ሕዝብ የሚያስለቅስ ጉልበታሞች ቢኖሩ ጉልበታቸው የማይጠቅም ነገር ላይ የሚውል ጎበዛዝት ቢኖሩ ወጣቶች የወጣትነት ህይወታቸው እግዚአብሔርን የማያከብር አገርን የማይጠቅም ወላጅን የሚያሳዝን ለምንም የማይበቃ ትዳሩ በረከት የለው የተረገመ የሚወለዱት ልጆች የተረገሙ፣ አዝመራው የተረገበ ቢበሉት ማያጠግብ ቢጠጡት ማያረካ፣ ልብሱ ቢለብሱት የማያሞቅ ስልጣኑ ቢያዝ የማያስደስት። አንዳንድ ጊዜ ቢማ በተፈጥሮ የተሰጠን የተፈጥሮ አየሩ ምን ጠቀም በጠቀሜታ ዋውም አየሩ የፀሐይ ሙቀቱ ይረገማል እና ከዚህ ሳይሆን አይቀርም ብዙ ነገር ተረገመ እና ምን ይላል እግዚአብሔር ቃል በቤቴ ውስጥ ያለፈውን ተውትና፣ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ መብል እንዲሆን የማን መብል የአገልጋዮች የካህናቱ መብል የቅዱሳን መብል ቅዱሳን ብሎ የጠራቸው ወንድሞቼ ብሎ የጠራቸው የዲዎች የዲዎች መብል እንዲሆን ወደ ጎተራ የአግቡ በዘመኑ ጎተራ ነው ዛሬ ባንክ ነው የቤተ ክርስቲያኗን አካውንት ጠይቆ መረዳት ይቻላል ሌሎች እንደሚያደርጉት ባንክ ውስጥ ማጠራቀም ስለዚህ በዘመኑ ወደ ጎተራ ዛሬም በገበሬው ያው ነው በዚህ በእኛ በከተማው ደግሞ ባንክ። በረከትንም አትረፍ ርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ፈትኑኝ እኮ ነው። በረከትን አትረፍ ርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለናንተ ነቀዙን እገስጣለሁ። ምክንያቱም በእርግማን ምክንያት እህሉ በነቀዝ ስለተጎዳ በነቀዝ ስለተበላሸ ነቀዙን እገስጣለሁ። እህሉም ብቻ አይደለም ፍቅራችሁም ነቅዟል ነው ትዳራችሁም ስልጣናችሁ ነውቅ ነቅዟል። እውቀታችሁ ነቅዟል። አንድነታችሁ፣ ህብረታችሁ ነቅዟል። ክህነታችሁ ነቅዟል። የእኛ ነን ቅዳሴያቸው ነቅዟል። ዝማሪያቸው ነቅዟል። ስለዚህ ተመለሱ። ይህን የነቀዘው ነው እፈውሰዋለሁ፣ እገስጸዋለሁ ለእግዚአብሔር ቀ የምድራችሁንም ፍሬ አያጠፋም። በስጋ የምድራዊን ፍሬ፣ በመንፈስ ክርስቲያናዊን ፍሬ አያጠፋም። ክርስቲያናዊ ፍሬ ፍቅራችሁ፣ ገላትያ አምስት ላይ እንደተነገሩ ክርስቲያናዊ ፍሬ ደስታችሁ፣ ክርስቲያናዊ ፍሬ ሰላማችሁ፣ ክርስቲያናዊ ፍሬ የዋህነታችሁ፣ እምነታችሁ፣ ደግነታችሁ፣ ያ ሁሉ ይጨመራል እንጂ አይጠፍ። በእርሻችሁም ያለው ወይን ፍሬውን አያረግፍም። በስጋ በእርሻ ላይ ያለው በመንፈስ በቤተ ክርስቲያን በቤተ መቅደስ ያለው ፍሬ በቤተ መቅደሳችን ያለው የህይወት ፍሬ ስጋው ደግሞ አይረግፍም። ማለት እንደ መርገፍ እኮ ነው። እዚህ መጥቶ ሰዎች ሳይበሉት ከተመለሰ እየረገፈ እኮ ሁሉም ይቀበሉታል ሁሉም ልጆች ይሆናሉ ሁሉም ይባረካሉ ይላል የስራዎች ጌታ እግዚአብሔር የተርላ ምድር ትሆናላችሁና አህዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የስራዎች ጌታ እግዚአብሔር ይህን በማድረጋችሁ አህዛብ ሁሉ ብፁዓን ብለው ይጠሯችኋል ኢትዮጵያውያንን እኛ ስንሰማ ታቦት ብለው እንጨትን ጠርበው ጣዎች የሚያመልኩ ማርያም ብለው በማርያም ስል ቅዱሳንን ፍጡራንን አማልክት ብለው ፈጣሪ ብለው የሚያመልኩ በክርስትና ስርዓት ሳይሆን በይሁዲ ስርዓት የሚመላለሱ በክርስትና ትክክለኛ እምነት ሳይሆን በአህዛብ እምነት የሚኖሩ ቅጥ የሌላቸው ክርስቲያኖች ሲባሉ አህዛብ አህዛብ ሲባሉ ይሁዲ የተለየ ነገር የሌላቸው ተብሎ ተነግሮን ነበር፣ ሊል ይችላሉ ፈረንጆቹ እንደዚያ ነዋ የተነገራቸው። እንደዚያ እየተነገራቸው እኮ ነው ዶላር የሚያገኙ የእኛ ሰው። አሁን ግን እዚህ እኛ መጥተው ስናያቸው እንደዚህ የሌላቸው ሆነው ያላቸው የሚመስሉ ካለቻቸው መኪና እያጠቡ ቤት እየጠረቡ አናሳ ስራ እየሰሩ ካለቻቸው አስራትን በማውጣት ቤተ ክርስቲያናቸውን አጠናክረው ለልጆቻቸው በማስተማር በእንደዚህ አይነት ስነ ምግባር በእንደዚህ አይነት ብርሃናዊ ሕይወት ለካ እንደ እነዚህ አይነት እውነተኞች ክርስቲያኖች ናቸው። እንግዲያው ሕይወታቸው እንደዚህማ ከሆነ በታሪክማ መጀመሪያ እነሱን የ የሚቀድም ማን አለ? በቅድምና መጽሐፍ ቅዱስ እንደሚናገር እነሱ ላይ የሚቀድም ማን አለ ብለው ብፁዓን ይሏቸዋል። ብፁዓን ማለት እኮ የተመሰገኑ በእናንተ ምክንያት እግዚአብሔር ይከብራል። እግዚአብሔር ይሄን ባያደርግ ፈትኑት ነው የሚል። ስለዚህ ክርስቲያኖች በሀገራችን ተሰውሮብን የኖረ በረከት ይሄ ነው፣ ለስሙ አስራትን በማውጣት ግብጾች አውጥተው አልተጎዱም። ነጋዴዎች የበለጠ አተረፉ። ልዩ ልዩ ገቢ ያላቸው ልዩ ልዩ ገቢያቸው አደገላቸው። አንድ ሜዳዬ፣ ሌሎችም እንደዚሁ እኛ ግን ደየን እኛ ግን ቅድም እንዳልኩት ያለን ሁሉ እንደሌለን ሆነ። ይሄ ሁሉ የሆነው ነው የሚል የእግዚአብሔር ቃል አይዋሽ። እግዚአብሔርን ስለሰረቃችሁ ነው። ሰው ሰው እንዲሰርቅ ወደ እግዚአብሔር ነው እግዚአብሔር ለምን ትሰርቃላችሁ ነው እና እግዚአብሔርን ስትሰርቅ የኖረች አገር ናት። ደግሞ የእግዚአብሔር ናብስ በልቶ ጊዜንም የሚጠብቅ እንጂ እንደ ሰው አይቸኩልም እንጂ ሰው በልቶ በሰላም መኖር አይችልም። ስለዚህ ያ እንዳይሆን ነው የሚለው እግዚአብሔር ቃል። ይሄን ያደለም ያ እንዳይሆን ካህናቱ ያለ ሀፍረት ያለ ውርደት ያለ ችግር እንዲኖሩ በቤተ ክርስቲያኗ ያሉ ድሆች ደግሞ በዙሪያዋ እሷን ተስፋ የሚያደርጉት እንዲረዱ ትምህርት ቤት ተሰርቶ ልጆች እንዲተኩ እንዲማሩ፣ ህንጻ እንደሆን የምንፈልገው የተሻለ ህንጻ ያለምንም ስጋት በኩራት በደስታ ለውጠን ወይም ደግሞ አግኝተን ስራችን እንድንሰራ በዓለም ያሉት የኢትዮጵያ አብያተ ክርስቲያናት ቤተክርስቲያን ብቻ ሳይሆን አምባሳደሮችም እንዲሆኑ ያገሮች ያገሮዋ ያገሮዋ አምባሳደሮች እኮ ይሆናሉ። ያም የሆነው እንደ ግብፅ ቤተክርስቲያን፣ እንደ ግሪክ ቤተክርስቲያን፣ እንደ ሌሎችም በአስራት የተመሰረት እንደሆነ ቤተክርስቲያኗ ለትውልድ ትተላለፋለች። ቤተክርስቲያኗ ለትውልድ ከተላለፈች ደግሞ ቤተ ክርስቲያኗ ባለም ላይ በመታወቋና እግዚአብሔርን በማምለካችን ብፁዓን ተብለን ከመጠራታችን በላይ እግዚአብሔር ይደሰታል። እግዚአብሔር ከመደሰቱም በላይ ለሀገራችን አኗኗር ደግሞ ሌላም አስተዋጽኦ አለው። ተሰውሮብን የኖረው ጥቅም ማለት በረከት ይሄ ነው። ዛሬ የተማርነው ይሄን ያሰማን እግዚአብሔር እንድናደርገው እንዲገፋፋን ቅዱስ ፈቃዱ ይሆንልን። እግዚአብሔር የተመሰገነ ይሁን። እግዚአብሔር አለ ዛሬ I can't.